የኢህአዴግ ብሔራዊ ምክር ቤት ቀጣዩን ጠቅላይ ሚኒስትር ለመምረጥ ይሰበሰባል። የህዝብ ተወካዮች ምክር ቤት ደግሞ የሚመረጠውን ጠቅላይ ሚኒስትርና በሚኒስትሮች ምክር ቤት የጸደቀውን የአስቸኳይ ጊዜ አዋጅ ለማጽደቅ በተመሳሳይ ስብሰባ ያደርጋል። በእነኚህ ሁለት ጉዳዮች ላይ የሚሰጡ ውሳኔዎች ከምንጊዜውም በላይ በኢትዮጵያ ከፍተኛ ትኩረት የሳቡ ጉዳዮች ናቸው ይላል ቀጣዩ የዕለቱ አብይ ርዕስ። ጽዮን ግርማ ነች። ያሰናዳቸው የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ካቀረቡ በኋላ አዲስ ጠቅላይ ሚኒስትር የመምረጡ ሂደት ላለፉት ሀያ ቀናት ትኩረት የሳበ ጉዳይ ሆኗል። በአዲስ አበባ ዩኒቨርሲቲ የሕግ መምህር የሆኑት አቶ ሙልጌታ አረጋዊ ኢህአዴግ ከዚህ ቀደም ጠቅላይ ሚኒስትር በዚህ መልኩ የመምረጥ ልምድ ስላልነበረው ትኩረት መሳቡ አይገርምም ይላሉ። ብቻ ያለው ምን ማለት ነው? ጠቅላይ ሚኒስትር መለስ ዜናዊ እስከ ሁለት ሺ አስራ ሁለት በፈረንጅ እስከ ሰባት ስምንት አመት በፊት ቆዩ ስልጣን ላይ አንስቶች ብቻ ነበር በዚህ ድርጅት ታሪክ ሰው እሳቸውም በተደጋጋሚ ዝም ብለው ነበር የሚመረጡ። እሳቸው የሚሞገድ ሰው አልነበረም ይወዳደር ሰው አልነበረም እና አስቸጋሪ አልነበረም ጠቅላይ ሚኒስትር መንበር። እሳቸው ካለፉም በኋላ ኢህአደግ በቀላል ኃይለማርያም ደሳለኝ ወደ ጠቅላይ ሚኒስትር ስልጣን ያመጣው። አሁን ለመጀመሪያ ጊዜ ድርጅቶቹ እነኛ ግንኙነት ሰናቸው ሲቀር ሀሳ ሲጀምሩ ኃይለ ማርያም ከስልጣን መውረድ መፈለግ መጣ ማለት ነው። ስለዚህ ኢህአደግ ለመጀመሪያ ጊዜ በህይወቱ አስቸጋሪ የጠቅላይ ሚኒስተር መረጣ ፕሮሰስ ውስጥ ገባ ማለት ነው። ሰው በዚህ ምክንያት አሁን ውጥረት የነገሰበት ሁኔታ ያለ ነው እና እያንዳንዱ ድርጅት አንዳንድ ካንዲዴት ካቀረበ ወይም ካቀረበ ምንድን ነው የሚሆነው? ለምሳሌ ካውንስሉ የኢህአደግ ካውንስል ነው ወይም ኢህአደግ ምክር ቤት ነ የተባለው የኢህአደግ ምክር ቤት መቶ ዘጠና ሰዎች ናቸው። እነዚህ መቶ ዘጠና አባላት ከእያንዳንዱ አራት ድርጅት አርባ አምስት አርባ አምስት ሰው ካብቶን ይመጡ ናቸው። ደቡብ ህዝቦች አንድ ሰው ለውድድር ቢያቀር በአዴንም ወዲዝም አንዳንድ ካቀረቡ ሶስት ተመራጮች ይኖራሉ ማለት ነው። አሁን ሶስቱ ተመራጮች የራሳቸው ተወካዮች ያቀረቧቸው እጩዎች ድምፅ ከሰጡ ሶስቱም አርባ አምስት አርባ አምስት አርባ አምስት ይይዛሉ። ከዚህም ቲፒኤልኤፍ ምጭ መለስ በወጡ ይሳ ከሶስቱ አንዱ ለምሳሌ ቲፒኤልኤፍ ለበአዴን ከሰጠ ድምፁ ለአቶ ደመቀ ከሰጣቸው አቶ ደመቀ ዘጠና ድምፅ ይኖራቸዋል ማለት ሙሉ በሙሉ የአማራውና የትግሬው ቦት ካገኘ ማለት። ግን ይሄ በቂ አይደለም፣ ቢያንስ ዘጠና አንድ ማግኘት አለባቸው። ሰው ከሌሎቹ ድርጅቶች የሆነ ቦት ይፈልጉ ነው ማለት ነው። እና ድርጅቶች የግድ አንድ ጠቅላይ ሚኒስትር ለማግኘት ሶስት ተወዳዳሪ የሚኖር ከሆነ ያ ተወዳዳሪ ከራሱ ድርጅት ብቻ ሳይሆን ከሌሎች ድርጅቶችን አንድ ድርጅት ላይ የበለጠ ድምፅ ማግኘት አለበት ማለት ነው። ስለዚህ ድርጅቶች የፓርቲ መስመራቸውን አልፈው ድምፅ የመስጠት ፈቃድ ካላገኙ ከፓርቲያቸው ማለት ነው። ምክንያቱም ፓርላሜንታሪያን ፎርም ኦፍ ጋቨርመንት ስለሆነ የፓርቲ ዲስፕሊን አለ። ማንም ሰው ከፓርቲው ዘሎ ድምፅ የመስጠት ልምድ የለም። በሕግ ባይከለከልም፣ በልምድ ግን እያንዳንዱ የፓርቲ አባል የፓርቲውን ዲስፕሊን ማክበር አለበት። የፓርቲን ፍላጎት ነው ማንጸባረቅ አለበት። ሰው ከፓርቲው ዘሎ የፓርቲ አባል ላልሆነ ሰው ድምፁ ካልሰጠ አንድ ሰው አሸንፎ ከዘጠና አንድ ድምፅ በላይ ማግኘት የሚችልበት ሁኔታ አይኖርም። በዚህ ምክንያት አራት ድርጅቶች ተቀራርበው እንደምንም ተስማምተው ከስብሰባ ውጭ ማለት ነው በስምምነት ከንሰንሰስ ፕራይም ሚኒስተር ማምጣት ካልቻሉ የፕራይም ሚኒስተር ምጫዎች ይወድቃል ብዬ ነው ማለት። ኢህአዴግ የሚከተለውን የጠቅላይ ሚኒስትር የምርጫ ሂደት በተመለከተ ማብራሪያ ለማግኘት የጽህፈት ቤቱን ኃላፊ አቶ ሽፈራው ሽጉጤን ጨምሮ የአራቱንም ድርጅቶች ቃል አቀባዮች ለማግኘት ሞክረን ስልኮቻቸው ስለማይነሱ ማግኘት አልቻልንም። በሌላ በኩል የኢህአዴግ ነባር ታጋይ የሆኑት አቶ በረከት ስምኦን በትናንትናው እለት ሀገር ውስጥ ለሚገኝ የመገናኛ ብዙኃን በሰጡት መግለጫ የኢህአዴግ ሊቀመንበር ምርጫ ሂደትን በተመለከተ በድርጅቱ መመሪያ መሰረት ምርጫውን የማካሄድ ስልጣን ያለው የፓርቲው ምክር ቤት መሆኑን አስታውቀዋል። የኢህአዴግ ምክር ቤት በድርጅቱ መተዳደሪያ ደንብ በተሰጠው ስልጣን መሰረት አብዛኛውን ጊዜ ከጉባኤዎች በኋላ፣ ሌላ ጊዜ ደግሞ ጉባኤዎች ባይኖሩም ባለፈው አቶ መለስ ህልፈት ባጋጠመ ማግስት እንደሆነው ተሰብስቦ ሊቀመንበሩና ምክትል ሊቀመንበሩን ይመርጣል። በምክር ቤት ስብሰባ ብቻ ነው የአመራር ምርጫ የሚካሄደው። ጥቆማም ከምክር ቤት አባላት ቀርቦ እነሱ ጥቆማውን ካጸደቁ በኋላ ነው ድምፅ የሚሰጠው። ድምፅ አሰጣጡም በሚስጢር ነው የሚካሄድ። አቶ ሙልጌታ አረጋዊ ድምፁ በሚስጢር መሰጠቱ የቁጥሩን ሁኔታ የሚቀይረው ነገር አይኖርም ይላሉ። በሚስጢር ይሁን በአደባባይ፣ በሚስጥርም ስትሰጪ የፓርቲ መስመር ሻልፈሽ የፓርቲ አባልሽ ላልሆነ ሰው ድምፅሽን ከሰጠሽ ዘጠና አንድ ሆነ ሁኔታችን። ስለዚህ በድብቅም ይሁን በግልጽ ቁጥሩ ቁጥሩ ቁጥር ነው። መቀየራችን ሰው እሱ ምንም ልዩነት ማወቅ አይቻልም። ከፓርቲው ውጭ ዘሎ ማን ቦታ አረገ የሚለው ላታቂ ትቻለች። ዞሮ ዞሮ ግን ቁጥሩ የግድ አንድ መሙላት ስላለበት ያለ መሙላት ደግሞ የግድ አንድ ሰው ከፓርቲ ዘሎ ቮት ማድረግ ይኖርበታል። በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የሆኑትና በኢትዮጵያ ወቅታዊ የፖለቲካ ጉዳይ ላይ ትንታኔ በመስጠት የሚታወቁት አቶ ስዩም ተሾመ ሶስቱ ፓርቲዎች ፓርቲዎቻቸውን የሚመሩ ሊቀመናብርቶች መርጠው በይፋ ማስታወቃቸውን ገልጸው የኢህአዴግ ፓርቲ ሊቀመንበር እና የሀገሪቱን ጠቅላይ ሚኒስትር ለመምረጥ የሚሰበሰበው ምክር ቤት ድምፅ አሰጣጥ እጩ በማያቀርበው ፓርቲ ፍላጎት ላይ የተመሰረተ ይሆናል ይላሉ አሁን ባለው ነባረ ሁኔታ የራሱን ተወካይ አቅርቧል። በአዴንም አቅርቧል። ኦህዴድም አቅርቧል። በይፋ ያልታወቀውና ያልተገለጠው የቲፒኤልኤፍ ወይም የህወሀት ማቅረብ ነው። እስካሁን ድረስ አቅርቧል ተብሎ ተሰጠ መረጃ የለም። በይፋ ከዛ አንፃር ስንመለከተው፣ እንዲሁ በጥቅሉ ስናየው እያንዳንዱ የኢህአዴግ አባል ድርጅት የራሱን ሊደግፍ ይችላል ብለን ነው የምናስበው። ስለዚህ በአዴንም አቶ ደመቀን ይደግፋል፣ ኦህዴድም ዶክተር አብይ ይደግፋል። በተመሳሳይ ደደንም ደግሞ አቶ ሽፈራሹ ግዳ ይደግፋል። ስለዚህ እጩ ያላቀረበው ማን ነው? ህወሀት ነው። እዚህ ጋር እጩ ካላቀረበ ድምፅ ነው የሚሰጡት ማለት ነው። የህወሀት አባላቶች ድምጽ ነው የሚሰጡት፣ እና የህወሀት አባላቶች ወይም ህወሀት እንደ ድርጅት የሚፈልገውን ጠቅላይ ሚኒስትር ወይም ከራሱ ፍላጎት ጋር አብሮ ሊሄድ የሚችልን የኢህአዴግ አባል መሪ ሊቀመንበር ጠቅላይ ሚኒስትር ሆኖ እንዲመረጥ የሚያስችለው ቦታ ላይ ነው ያለው ብዬ ነው። የኢህአዴግ ስራ አስፈጻሚ ኮሚቴ በዚህ ሳምንት ስብሰባ ይቀመጣል ተብሎ እንደሚጠበቅ በህዝብ ተወካዮች ምክር ቤት የሚገኙ ምንጮቻችን ገልጸው፣ ምክር ቤቱ ደግሞ በሚቀጥለው ሳምንት ይሰባሰባል ተብሏል። የህዝብ ተወካዮች ምክር ቤት ደግሞ በአስቸኳይ ጊዜ አዋጁና በሌሎች ጉዳዮች ላይ እንዲወስን ከነገ በስቲያ አርብ መጠራቱን ምንጮቻቸውን ገልጸውልናል። የምክር ቤቱ የህግና የፍትህ ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ አለማየሁ እነዚህን መረጃዎች በተመለከተ ማብራሪያ እንዲሰጡን ደውዬ ነበር። አሁን እኛ እረፍት ላይ ነን። ሌላ ስራ እንደወጣንበት ቆይተናል። አሁን ተመልሰን ኦፊሻሊ ስራ ሳንጀምር እንደዚህ መነጋገር አይቻልም። በአሰራራችን መሰረት ግን ፓርላማው ስብሰባ አስቸኳይ ስብሰባ መጠራቱን ስለተነገረ ስብሰባው መጠራቱን እና መቼ እንደሚካሄድ ብቻ እንዲነግሩኝ ነው የደወልኩት። በዚህ መልኩ በዚህ ቀን ሰባለም የሚል የተነገረ ነገር የለም። ቅዳያ ውስጥ ያለውን ግርግር ነገር ነገ ነው የሚሰማው። በአጠቃላይ ስራ አስፈጻሚውም ሆነ ምክር ቤቱ የሚያጸድቋቸውን ጠቅላይ ሚኒስትርና ያጸደቋቸውን የአስቸኳይ ጊዜ አዋጅ ይዘው የሚሄዱት ወደ ህዝብ ተወካዮች ምክር ቤት ነው። ምክር ቤቱ አንድ መቶ ሰማኒያ የኦህዴድ፣ አንድ መቶ አርባ ሶስት የብአዴን፣ አንድ መቶ ሀያ ዘጠኝ የደቡብ ህዝቦችና አርባ ሁለት የህወሓት እንዲሁም አርባ ስድስት አጋር ድርጅቶች ያሉት ምክር ቤት ነው። በአጠቃላይ በዚህ ስሌት መሰረት 547 መቀመጫዎች ቢኖሩ ቁጥራቸው ያልታወቀ በተለያየ ምክንያት የተጓደሉ የምክር ቤት አባላት አሉት። አባላቱ ሙሉ ለሙሉ ከኢህአዲግ የተመረጡ ናቸው። እነዚህ አባላት የስራ አስፈጻሚውንና የምክር ቤቱን ምርጫ አላጸድቅም ማለት ይችላሉ ወይ? ስል ለአቶ ሙልጌታ ያቀረብኩላቸው ጥያቄ ነበር። በህግ ይችላሉ። አቅሞ ናቸው። ጠቅላይ ለምሳሌ ኢህአዴግ ቴሌ ጠቅላይ ሚኒስትር እንዲታረቁ ይፈልጋለሁ ብሎ ይቺ ጠቅላይ ሚኒስትር ለፓርላማ ሲያቀርብ ፓርላማ ይህን ሰ ማዝበጣም ፈልግም ከፈለገ ማለት ነው። ግን በሰቅላት ይላል ወይ ብለን የምጠይቅ በፓርላማው እና በኢህአደግ መካከል ምንም ልዩ ነ ፓርላማ የኢህአደግ ፓርቲ ወኪል ነው። ሚኒንግ ፓርላማ የተፈጠረው በኢህአደግ ነው። ከዙማ ውስጥ ያሉት ፓርላማ አባላት ከኢህአደግ አራት ድርጅቶች የተውጣጡ ናቸው። በአብዛኛዎች ወይም አጋር ድርጅቶቻቸውን ጨምረው ያው አንድ ድርጅት ፍላጎት የሚንጸባረቅበት ፓርላማ። ስለዚህ በኢህአደግ አባል ድርጅቶች መካከል ያለው ግንኙነት በጣም ካልተበላሸ ፓርላማው ውስጥ ችግር ይፈጥራል ብሎ መጠበቅ የሚቻል አይመስለኝም። በበኩሌ ግን አሁን እንደምናየው በአኢህአደግ ድርጅቶች መካከል ችግር ስላለ እርስ በርሳቸው እየተደማመጡና እየተማመኑ ስላይደለ የእነሱ የረት ድርጅቶች ችግር ፓርላማው ላይ ሊንጸባረቅ ይችላል። ከተንጸባረቀ ደግሞ ከፍተኛ የሆነ ሕገ መንግስታዊ የሆነ ቀውስ ሊፈጠር የሚችልበት ሁኔታ አለ። ምክንያቱም ጠቅላይ ሚኒስትር አናጸድቅም ካሉ በራሳቸው ምክንያት አያጸድቁም። ፓርላማ ካላጸደቀ ጠቅላይ ሚኒስትር አይሆንም። ኢህአዴግ ስለላከ ብቻ ኢህአዴግ የላከው ሰውዬ አውቶማቲካሊ ጠቅላይ ሚኒስትር ይሆናል ማለት አይደለም በህግ ምክንያቱም ፓርላማው አቅም ስላለው አይ የኛውን እጩ ጠቅላይ ሚኒስትር አልቀበልም አላ። የጠቅላይ ሚኒስትሩና የአስቸኳይ ጊዜ አዋጁ ውሳኔ መጽደቅ ቀጣዩን የሀገሪቱን የፖለቲካ ሁኔታ በመስቀለኛ መንገድ ላይ የሚያቆሙ ጉዳዮች ናቸው ይላሉ ሁለቱ ምሁራን። እንዴት በሚለው ጥያቄ ማብራሪያቸውን አግኝቻለሁ። በነገው ምሽት ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።